በኢትዮጵያ በድርቁ ምክንያት አስቸኳይ የምግብ እርዳታ የሚያስፈልጋቸው ተረጂዎች ቁጥር በአራት ወራት ውስጥ በሁለት ሚሊዮን ጨምሯል። በአሁኑ ሰዓት አስቸኳይ የምግብ እርዳታ የሚፈልገው ሕዝብ ቁጥርም ሰባት ነጥብ ሰባት ነጥብ ስምንት ሚሊዮን ደርሷል ተብሏል። ጽዮን ግርማ የብሔራዊ አደጋ ሥጋት ሥራ አመራር ኮሚሽነር አቶ ምትኩ ካሳን አነጋግራ ተከታዩን አቅርባለች። ጥር 2017 እንደ ኤሮፓ አቆጣጠር ይፋ ያደረግነው ሀዛ አለ አምስት ነጥብ ስድስት ሚሊዮን እና እሱ ያው ከድርቅ የተከሰተባቸው የአርብቶ አደር አካባቢዎች ላይ ድርቁ ከጊዜ ወደ ጊዜ እየጨመረ ነው መምጣቱ የተረጂ ቁጥር አሁን ባለው ሰባት ነጥብ ሰባት ስምንት ሚሊዮን ሆነዋል። የጨመረበት ቦታ የት አካባቢ ነው የጨመረው? አንዱ ወደ አንድ ነጥብ አምስት ሚሊዮን አካባቢ ኦሮሚያ ክልል ነው። ሁለት መቶ ሶስት ሺው ደቡብ ብሄሮች ብሄረሰቦችና ህዝቦች ክልል ነው። ሶስት መቶ አራት ሺህ አካባቢ ከአማራ ክልል ነው። የአማራ ክልሉ በሶስት ምክንያት ነው አንዱ አሴስመንት፣ የአምስት ነጥብ ስድስት አሴስመንት ወይንም የመኸር የቅድማ አዝመራ ግምገማ ከተሰራ በኋላ የበረዶ ያጋጠማቸው አካባቢዎች አሉ፣ ውርጭ ያጋጠማቸው አካባቢዎች አሉ፣ ጎርፍ ያጋጠማቸው አካባቢዎች ስላሉ እነዚህ በውርጭ በጎርፍና በበረዶ ሰብላቸው የወደመባቸው ሰዎች ናቸው። እንግዲህ ተጨማሪ ሶስት መቶ አራት ሺህ የእነዚህ ድምር ውጤት ነው ቁጥሩን ከአምስት ነጥብ ስድስት ሚሊዮን ወደ ሰባት ነጥብ ሰባት ስምንት ሚሊዮን እንዲያድግ ያደረገው። ኢትዮጵያ ረሃብ ባለባቸው ሀገራት ውስጥ አልተካተተችም። ኢትዮጵያ መቋቋም ችላለች ድርቁን ብሏል። እና መቋቋም ከተቻለ የቁጥሩ መጨመር እንዴት ተከሰተ? የቁጥሩ መጨመር ያው እርዳታውን ስናቀርብ የነበረው ለአምስት ነጥብ ስድስት ሚሊዮን ዜጎቻችን ነው። ስለዚህ እሱን እያቀረበን ባለንበት ሁኔታ ነው በእርዳታ ማዕቀፍ ውስጥ ያልነበሩ ዜጎቻችን ናቸው እንግዲህ በተጨማሪነት የመጡት። ስለዚህ እነሱንም በተመለከተ ከዚህ ከሚያዝያ አንድ ሁለት ሺ ዘጠኝ ከኛ አቆጣጠር ዓመተ ጀምሮ እርዳታ እየቀረብን ያለ ነው በሰባት ነጥብ ሰባት ስምንት ሚሊዮኑ። ስለዚህ እነዚህ አሁን እርዳታ ማዕቀፍ ውስጥ የገቡቱ ቀደም ሲል አምስት ነጥብ ስድስት ሚሊዮን ውስጥ ያልነበሩ ዜጎቻችን ናቸው። የገንዘብ እርዳታው አንድ ቢሊዮን ዶላር አካባቢ ነበር የሚያስፈልገው። ከእሱ ምን ያህል ተገኘ? አሁን ተጨማሪ ገንዘብ ያስፈልጋል ወይ? እንግዲህ ብዙም አይደለም። አሁን የሰጡ አለ። አሁን ለምሳሌ የአሜሪካ መንግስት ወልድ ፉድ ፕሮግራም አማካኝነትና ና የጆፕ የሚባለው ጆይንት ኢመርጀንሲ ኦፕሬሽን በሚባለው አማካኝነት አንድ መቶ አስራ አራት ሚሊዮን ዶላር አካባቢ ሰጥተዋል። ሌሎችም አንዳንድ መንግስታትም ከአስር ሚሊዮን ዶላር ያነሰ በየሀገሩ ማለት ነው የሰጡ አሉ። ነገር ግን ከምንፈልገው የእርዳታ አቅርቦት አኳያ ሲታይ የተቀዛቀዘ ነው ብለን ነው የምንወስደው። ለምን ቢባል እነሱም ላይ ምንም ማድረግ አይቻልም። ያ በአሁኑ ሰዓት ዓለም አቀፍ ሁኔታዎችን ስናይ በርካታ ሀገሮች ቸነፈር ያወጁ አሉ። የእርዳታ ፍላጎቱ ሚዛን ያህል ያደገ በመሆኑ በእነዚህ አካባቢዎች የመያዝን መወጠት ነገር ስላለ ነው። ስለዚህ ይህንን ግምት ውስጥ በማስገባት የኢትዮጵያ መንግስት ነው እንግዲህ በትልቁ እየሰራ ያለው እና በዚሁ መሰረት የፌዴራል መንግስትም ባለፈው እንደገለጽ ነው አንድ ቢሊየን የኢትዮጵያ ብር መድቦ እንደ መጀመሪያ ዙር የተንቀሳቀስ ይገኛል። ከዛም ባሻገደም ክልል መንግስታትም እንደዚሁ ከራሳቸው ክልል በጀት መድቦ የተንቀሳቀሱ ይገኛል። ሌላውና ለሌሎች ሀገሮችም እንደ ምሳሌ መወሰድ የሚችለው አሁን ክልል ለክልል ድጋፍ የተደራረጉ ነው ያሉት። ለአብነት ለማንሳት አሁን የትግራይ ክልል ለሶማሌ ክልልና ለኦሮሚያ ክልል እርዳታ ቀርቧል። የአማራ ክልልም እንደዚሁ ለሶማሌ ክልልና ለኦሮሚያ ቀረበበት ሁኔታ አለ። የአፋር ክልል ደግሞ ለሶማሌ ክልል እርዳታ ያቀረበ ነው ያለው። ከዛ ባሻገር ደግሞ ባለ ሀብቶች በራሳቸው ተነሳሽነት የተደራጁ እህል ከመሀል ሀገር በመግዛት መኖ በመግዛት እያቀረቡ ነው የሚገኙት። እነዚህ ድርቅ የተከሰተባቸው አካባቢዎች ትምህርት የለም። ባለፈው ስናነጋግራቸው ትምህርት ተማሪዎች ትምህርት ቤት መሄድ አልቻሉም ብለውን ነበረ። አሁን ተማሪዎች ትምህርት ቤት እየሄዱ ነው ወይ እንደ እዚሁም ደግሞ ረሃብ የተከሰተባቸው አካባቢዎች አሉ ወይ ከድርቁም በተጨማሪ? ረሃብ በኛ ኮንቴክስት የለም። ለምንድነው ረሃብ የሌለበት ምክንያት? እርዳታ ሊቀርብላቸው የሚገቡ ዜጎቻችን በሙሉ እርዳታ ሊቀርበላቸው ስላለ ነው። ስለዚህ ድርቁ አለ፣ ረሃብ የለም። ለምንድን ነው የሌለው? ያው ቅድም ይሄ እንደገለጽኩት ሙሉ እርዳታ የቀረበን የሚገኘው ለሁሉም አካባቢዎች አንድ ይሄ ነው። ሁለታ ደግሞ በትምህርት ቤት ረገድ በትክክል ድርቅ በተከሰተባቸው አካባቢዎች የትምህርት ማቋረጥ ነበር። ያን ለመፍታት የትምህርት ቤት ምገባ ፕሮግራም ነው እንደ አማራ ቶስ የተሰራ ያለው ለዚህ ስራ የፌደራል መንግስት አንድ መቶ ዘጠና ስምንት ሚሊዮን ብር መድቧል። ከዛ ባሻገር ደግሞ ክልሎችም ከራሳቸው በጀት የመደቡበት አግባብ አለ። ከዛ ባሻገር እንደነ ሴቭ ዘ ችልድረን ይመሳሳል የመሳሰሉቱ እንደነ ፕላን ኢንተርናሽናል፣ ወርልድ ፉድ ፕሮግራም የመሳሰሉቱ አጋሮች አኳያ እነዚህም በትምህርት ቤት ምገባ ፕሮግራም ውስጥ ገብቶ የሰሩ ነው የሚገኙት። በጣም አመሰግናለሁ ጊዜ ስጥልኝ አቶ ምትኳ ስላ